ለጃንሆይ ጥሩ አቀባበል ተደረገላቸው? አዎን፣ በጣም ጥሩ አቀባበል ተደረገላቸው። የሚሉትን መተርጎም ትችላለህ? የለም፣ መተርጎም አልችልም። ለምን ተከትላችሁት ሄዳችሁ? ቤቴ ነይውልኝ ስላለን ነው። ፖሊሱ እንደሚከተለው ያውቅ ነበር? የለም፣ በጭራሽ አያውቅም ነበር። ግርማዊነታቸው መጥተው በነበረ ጊዜ ጠየቅሃቸው? የለም፣ መምጣታቸውን አልሰማሁም። ጃኖ ሆይ ብዙ ሴት ልጆች አሏቸው። አዎን፣ ሴት ልጆች አሏቸው። ዛሬ በአምስት ሰዓት ጃንሆይን እጅ ለመንሳት ትሄዳለህ? የለም፣ በአምስት ሰዓት መሄድ አልችልም። በሚመጣው ማክሰኞ ልታያቸው ቃል ገብተሃል። የለም፣ ቃል አልገባሁም። የግቢውን አቅጣጫ ታውቁታላችሁ? የለም፣ አናውቀውም። ግቢው አጠገብ የነበረው ሆቴል አሁንም አለ? የለም፣ አሁን የለም። ነገሩን በዝርዝር ለማስረዳት አመነታ። የለም በጭራሽ አላመነታም። ጃን ሆይ ከፕሬዚደንቱ ጋር ያመሻሉ? የለም አያመሹም። ጃን ሆይ አውሮፓን የጎበኙ በየትኛው ዓመተ ምህረት ነው በአስራ ዘጠኝ መቶ ሀምሳ አራት ዓመተ ምህረት ነው የሰራውን ስራ በዝርዝር አመነ? የለም አንዱንም አላመነም። ሰፊ አንቦል ካለህ? የለም በጣም ሰፊ አይደለም። ደንበኛ ቤት ሠራህ? የለም ገና አልሠራሁም። ቤቱን ሲሰሩ በጣም ያፋጥናሉ። የለም በጣም አያፋጥኑም። እግቢ ውስጥ ያስቀመጣችሁትን ዕቃ ወሰዳችሁት? የለም አልወሰድ ነውም። ነገሩን ለሰዎች ማሰማት ያስፈልጋል? የለም አያስፈልግም። የመጡትን ደብዳቤዎች በዝርዝር ማጥናት ያስፈልጋል። አዎ ያስፈልጋል። አቶ ለማ ወደ አሜሪካ በመርከብ እንዲሄድ አዘዝኸው? የለም አላዘዝሁትም። ልብስህ እንዲታጠብልህ ትዕዛዝ ሰጠህ? የለም ገና አልሰጠሁም። የቤተ መንግስቱን ስነ ስርዓት ታውቀዋለህ? የለም፣ ገና ልጠይቅ ነው። አዲስ ቦርሳ ገዝተህ ሰጠኸው? የለም፣ አልሰጠሁትም። መቀጫውን አስከፈሉህ? የለም፣ አላስከፈሉኝም። ባንኩ የተሰራ ከጡብና ከእንጨት ነው? የለም፣ ከድንጋይ ብቻ ነው። መልክተኛው ግቢ መጠራ እስክነገረህ? የለም፣ አልነገረኝም። በምን ምክንያት የተቀጣ ይመስልሃል? በእውነቱ አላወቅሁም።